የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ አድማጮቻችን፣ ጋቢና ቪኦኤ ተጀምረዋል። በዛሬው ምሽት ዝግጅታችን ደግሞ በሳምንት ውስጥ ከሰማናቸው አበይት ጉዳዮች መካከል የተወሰኑትን መርጠን በድጋሚ እንሰማለን። አብሬያችሁ የማመሻው ሀብታሙ ስዩም ነኝ። የሰላም ሚኒስቴር በቀጣይ አስር ዓመታት ተግባራዊ የሚደረግ ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት መዝገባ ዕድሜያቸው ከ18 እስከ 35 ለሚገኙ ወጣቶች መጀመሩን አሳውቀዋል። ለመሆኑ የዚህ አገልግሎት ዓላማ ምንድን ነው? ኤደን ገረመው በቀጣይ ዘገባዋ መልሱን ይዛለች። ወይዘሮ አስማረዲ የሰላም ሚኒስቴር ውስጥ የስትራቴጂክ አጋርነትና ተጠሪነት ተቋማት ማስተባበሪያ ጽህፈት ቤት ዳይሬክተር ጀነራል ናቸው። ለመስሪያ ቤታችን ከተሰጡት ተልእኮች አንዱ በሀገሪቷ ውስጥ የበጎ ፍቃድ አገልግሎትን ማስፋፋት ነው። ለሰላም ግንባታ ፋይዳ በሚኖረው መልኩ በየትኛውም እድሜ ክልል፣ የትምህርት ደረጃ ሊሆን ይችላል የበጎ ፍቃድን ማስፋፋት ሲሆን፣ እኛው ዙር ግን ትኩረት ያደረግነው ነው በርካታ ሀገራችን ውስጥ የተመረቁ ወጣቶች አሉ። ምርቃቱ ከቤትና ሙያ ትምህርት ቤት ሊሆን ይችላል ከፍተኛ ትምህርት ተቋማት ሊሆን ይችላል። በተለያዩ የሙያ መስኮች ተመርቀው ነገር ግን ስራ ያልያዙ ወጣቶች አሉ። በየቦታው የተለያዩ የሀገሪቷ ሁሉም ክልሎች ላይ ማለት ነው። ስለዚህ መጀመሪያ ትኩረት ማድረግ የፈለግ ነው እነዚህ ወጣቶችን ነው። እነዚህ ወጣቶች ወጣቶች ስራ ይፈልጋሉ፣ መስራት ይፈልጋሉ፣ ግን ሊያገለግሉ ሀገራቸውን ሊጠቅሙ የሚችሉበት ሁኔታ በበቂ ሁኔታ አልተመቻቸም። ካለው የስራ እድል እጥረት አኳያ ማለት ነው። ስለዚህ እነዚህ የስራ እድሎች በሚፈጠሩበት ሂደት ወጣቶቹም ስራ ፈጥረው ለሀገራቸውም ለቤተሰባቸውም ለራሳቸውም እየጠቀሙ አይደለም። ስለዚህ ምንድን ነው ያሰብነው፣ አንደኛ ጊዜ ገደብ የለውም። እድሜያቸው ከአስራ ስምንት እስከ ሰላሳ አምስት ይሁን እንጂ የትኛውም አመት የተመረቁ ወጣቶች። ስለዚህ የተወሰነ ወደ አገልግሎት ከሚሄዳቸው በፊት ስልጠና መስጠትን ነው ያሰብ ነው። ስልጠናው የሚሆነው ለሶስት ወራት ነው። ለሶስት ወራት ስናሰለጥናቸው አንደኛ የማህበረሰብ አገልግሎቱ ከትውልድ ቦታቸው ሌላ ቦታ ነው። በሀሳብ ደረጃ የሚተዋወቀውን ሕዝብ በአካልም በመንፈስም እንዲገናኝ እንደ አንድ ሚንስ ነው እኛ ያስብ ነው ማለት ነው። ይህ አንደኛ ለሰላም ግንባታና ለሀገራዊ መግባባት በእኛ እንደ ሰላም ሚኒስትር ትልቅ ፋይዳ አለው ብለን እናስባለን። ግን በእያንዳንዱ የስልጠና ተቋም ከሁሉም ሀገሪቷ የተሰባጠሩ ወጣቶች በጋራ ለሶስት ወራት በስልጠና የሚቆዩበት ነው። ሁለተኛው ብሎክ የራስን ማብቃት የልቦና ውቅር ላይ ነው። አንደኛ ወጣቶቹ ቴክኒካል እውቀት ቢኖራቸውም ከትምህርት ቤቶቻቸው ያገኙት፣ በተጨማሪም ግን ፐርሰናሊ አይ እንዲኖራቸው አላማ እንዲኖራቸው የህይወት ግብ እንዲኖራቸው ነው። ከሶስት ወር ስልጠናም በኋላ ወጣቶች አስፈላጊ የሆኑ መሰረታዊ ወጪዎቻቸው ተሸፍነውላቸው ለአንድ አመት ያክል በበጎ ፍቃድ አገልግሎት እንዲሰጡ እንደሚደረግ የገለጹት ወይዘሮ አስማ የበጎ ፍቃድ አገልግሎቱን ሲጨርሱም ስራ የሚያገኙበት ሁኔታ ላይ እየተሰራ መሆኑን አሳውቀዋል። ምዝገባ አሁን ለጊዜው የጀመርነው በሁሉም ሀገሪቷ ክልሎችና በወረዳ ሰላምና ጸጥታ ቢሮዎች ነው። ምዝገባው የተጀመረው ከጥር አስራ አምስት ድረስ ይቀጥላል። ነገር ግን ኦንላይንም መመዝገብ ይችላሉ። የሚኒስቴር መስሪያ ቤታችን ዌብሳይት ላይ ገብተውም ቮለንቲር ሬጅስትሬሽን የሚል ሊንክ አለ እዛ ላይም ኦንላይን መመዝገብ ይችላሉ። ሂደቱም በአስራ አምስት ቀናት ውስጥ ኦፊሻሊ በከፍተኛ አመራሮች በተገኙበት ላውንች ይደረጋል። ከላውንች በኋላ ባሉ አስራ አምስት ቀናቶች ውስጥ ወደ ድልድል እና ምደባ ነው የምንሄደው፣ ወደ ስልጠና ተቋማት ማለት ነው። እነዚህ ወጣቶች እዚህ ፕሮግራም ላይ በመሳተፋቸው የሚያገኙት የመጀመሪያው ጥቅም አንድ አመት የአገልግሎት ይሰጣሉ። ከሶስት ወር ስልጠና በኋላ የሚሰጡት የአንድ አመት አገልግሎት እንደ ስራ ልምድ እንዲያዝላቸው ሚኒስቴር መስሪያ ቤታችን ይሰራል ማለት ነው። ሁለተኛ በሂደቱ በራስ ተማምን ብቃታቸውን አጎልብቶ ከወጣትነት ወደ ጎልማስነት የሚሸጋገሩበትን ሀገራዊ ኃላፊነትን መሸከም የሚችሉበትን አቅም ይገነባሉ ማለት ነው። ሶስተኛው ለአገልግሎት ጊዜ ቆይታቸው ጊዜ ለኑሯቸው አስፈላጊ የሆኑ ማንኛውም ነገሮች፣ ወጪዎች የሚሸፈኑት በመንግስት ነው። እኛ እንሸፍናለን ማለት ነው። ወይዘሮ አስማ አክለውም ይህን የበጎ ፍቃድ ፕሮግራም አገልግሎት አንዳንዶች ከብሔራዊ ውትድርና ፕሮግራም ጋር እያመሳሰሉት መሆኑን ጠቅሰው ይህ ግን ስህተት መሆኑን ወጣቶች እንዲረዱት ያሳስባሉ። በተደጋጋሚ አሁን ወጣቶች ወደኛ ይደውላሉ፣ ምዝገባ ከተጀመረ በኋላ ማለት ነው። ከዚህ ቀደም ሀገራችን ላይ ካለው ልምድ አንጻር ከውትድርና አገልግሎት ጋር የሚያገናኙት አሉ። ምንም አይነት ወታደራዊ የሚባል አታችመንት የለውም። ነገር ግን የተወሰነች ፓርት ጠዋትና ማታ የአካል ብቃት ስልጠ ናዎች ይኖራሉ እንጂ እና ኢቲካል እንደ ሀገር እንደ ዜጋ ማወቅ ያለባቸው ማንኛውም ዲፕሎማቲክ ኮሚኒቲ በሚፈለጥነው ሂደት መልኩ እነሱም ስለ ሀገራቸው ቫሊዩ የሚያገኙበት ስልጠና ይኖራል እንጂ ምንም አይነት ወታደራዊ ስልጠና አሳስመንት እንደሌለ ይሄ ፕሮግራም ማህበረሰቡ ቢያቅ ደስ ይለኛል። ወጣቶችን ወደ ተለያዩ ክልሎች በማንቀሳቀስ አገልግሎት እንዲሰጡ በማድረግ ሂደት ውስጥ ከደህንነት ስጋት አኳያ ምን ለማድረግ አስባችኋል ስል ያነሳው ጥያቄ ወይዘሮ አስማ እንደሚከተለው መልሰዋል። ሲሄዱ ማህበረሰቡ እነዚህ ወጣቶች አሁን እንደመጡ ወደ ሶስት ወር ስልጠና ሲገቡ እነሱ በስልጠና ሂደት ውስጥ እያሉ ምን አይነት ወጣት ነው የሚቀበሉት፣ እንዴት ነው የሚያስተናግዱት፣ እንዴት ነው የወጣትን ደህንነት የሚያስጠብቁት የሚለው እነዚያ ወጣቶችና ማህበረሰቡ ሙሉ ልብና ሰዎችን እሳቤ እንዲቀበሏቸው እኛ የግንዛቤ ማስጠበጫ መድረኩን እንቀጥለዋለን። ፀጥታ መዋቅሩ ይህ ፕሮግራም እነዚህ ወጣቶች ደህንነታቸው እንዲጠበቅ ጥብቅ የሆነ ውይይቶችን እያደረግን ነው የቆየነው። ከዲዛይኑ ጀምሮ አሁንም ኮሚኒኬት እያደረግን ነው። ለዛ ነው ለሰላምና ፀጥታ መዋቅሩን ምዝገባው እንዲካሄድ የፈለግነው። ምክንያቱም ኃላፊነትን ባለቤትነትን እየወሰደ ነው የሰላምና ፀጥታ መዋቅሩ ማለት ነው። ይህንን ፕሮግራም በሰላም እንዲያስኪዱት ማለት ነው። ለዚህ ብሔራዊ የበጎ ፍቃድ አገልግሎት በመጀመሪያው ዙር አስር ሺህ ወጣቶችን ለሙከራ እንደሚወስዱ የገለጹት ወይዘሮ አስማ በቀጣይ ግን በየዓመቱ ከሀምሳ ሺህ እስከ መቶ ሺህ የሚጠጉ ወጣቶችን የመቀበል እቅድ እንዳለና ግብርና፣ ስፖርት፣ ጤናና የምህንድስና ስራን የመሳሰሉ አስራ ሁለት ዘርፎች ውስጥ ወጣቶች እንዲሳተፉ መታቀዱን ተናግረዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተም እየደረሰ ያለው። በሳምንት ውስጥ ከሰማናቸው ፖለቲካ ቀመስ ዘገባዎች አንዱ ባልደራስ በመባል የሚታወቀው ለአዲስ አበባውያን መብት እንደሚታገል የሚወሳለት ስብስብ ወደ ፖለቲካ ፓርቲነት ተሸጋግረው በቀጣይ ምርጫ ለመሳተፍ ስለመወሰኑ መሰማቱ አንዱ ነው። በዚህ ጉዳይ ላይ ጽዮን ግርማ አሰናድተው የነበረውን አንድ ዘገባ በመቀጠል እናስደምጣችሁ። ባልደራስ ለእውነተኛ ዴሞክራሲ በሚል ስያሜ የተሰጠውና በመቋቋም ላይ የሚገኝ አዲስ ፓርቲ የቅድመ እውቅና የምስክር ወረቀት ለማሰጠት ሂደቱን እንዲመሩ እንደተመረጡ የሚናገሩት ጊዜያዊ ሊቀመንበር እስክንድር ነጋ በአዲሱ የፖለቲካ ፓርቲዎች ምዝገባ አዋጅ መስፈርት መሰረት የቅድመ እውቅና መጠየቂያ ማመልከቻ ማስገባታቸውን ለአሜሪካ ድምጽ ገልጸዋል። የፖለቲካ ፓርቲዎች ምዝገባ አዋጅ መጀመሪያ ቅድመ መስረታ እውቅና ብሎ የሚሰጠው ሰርተፍኬት አለ ያንን ለማሟላት ፊርማዎች አሉ። እነዚም እስከ ሁለት መቶ የሚሆኑ ፊርማዎች ይሰባሰባል። ከዛ በኋላ እነሱ የድርጅቱን ስያሜ ይሰይማሉ፣ መሪም ይመርጣሉ። ይህንን ከሞሉ በኋላ ማመልከቻቸውን ለምርጫ ቦርድ ያስገባሉ። ምርጫ ቦርዱም ያንን ተመልክቶ እውቅና ሰርተፊኬት ይሰጠዋል። ያንን ሰርተፊኬት ይዞ ፓርቲውን መመስረት የሚያስችል ፊርማ ያስባል። ሰው ነጋጌጣ የመስራት ሂደት እኛም፣ እሑድ ለት በኢንተርኮንቲኔንታል ሆቴል የሁለት መቶ መስራች መስራች አባላት ስብሰባ አዘጋጅተን ነበር። ግን ከበላይ አካል መጣ ባሉን ትእዛዝ መሰረት ሆቴሉ ስብሰባውን እንድና በአዳራሽ ውስጥ እንድናካሄድ አልፈቀደልንም። ሆኖም እኛ መብታችን የመሰብሰብ መብታችን ስለሆነ ይህን መብታችን አሳልፈን አንሰጥም ብለን ሆቴሉ አዳራሹን ቢከለክለንም ሜዳው ላይ እዛው ፊት ለፊት ሜዳው ላይ ተሰብስበን ህጉ በሚጠይቀው መሰረት ቅድመ ሁኔታዎችን አሟልተን ሰኞ ጠዋት ምርጫ ቦርድ how you do የሚገኘው ባልደራስ ለእውነተኛ ዲሞክራሲ ጊዜያዊ ሰብሳቢ እስክንድር ነጋ አያይዘው የገለጹት የቅድመ እውቅና ምስክር ወረቀቱን ወደ ዋና የምስክር ወረቀት ለመቀየር ከሚያስፈልጉት መስፈርቶች አንዱ ለማግኘት እንቅስቃሴ እያደረጉ መሆኑን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ የቅድመ እውቅና ምስክር ወረቀት መጠየቂያው ለቦርዱ እንደቀረበ አረጋግጠዋል። ያሉት የጊዜ እውቅና ጥያቄ ነው። በአዲሱ ሕግ አስራ አንድ ስልሳ ሁለት መሰረት ሁለት አይነት እውቅና አለ። አንደኛው እውቅና በጊዜ እውቅና ጥያቄ የሚባለው ሁለት መቶ ሰዎች ፊርማ ተሰባስበ መጥተው አንድ ፓርቲ ለማቋቋም ስለምንፈልግ ጊዜ እውቅና ተሰጥቶ የቀረውን ዋናው ና ዋና እውቅና የሚያስፈልገውን ነገር ለማሟላት ከዛ ደስ ጊዜ ሰጠን የሚሉበት ነው። የሌላኛው ደግሞ በቀጥታ ቋሚ እውቅና ለማግኘት ሰተፍ የተባዩ ፓርቲዎች መጥተው አመልክተው ፕሮሴሳቸውን ጨርሰው የሚወስዱበት ነው። ስለዚህ ሁለት አይነት ነው ያለው። ስለዚህ መጀመሪያ ጊዜ እውቅና ለማግኘት የሚለውን አስገብተዋል። ለኢትዮጵያ ብሔራዊ መጫጎር በምን ሁኔታ ላይ ነው ያለው ጉዳያቸው? ጉዳያቸውን እንግዲህ ለቦርዱ ቀርቦ ቦርዱ ትናንትና አይቶታል አይ ቲንክ ነገ ከነገ ወዲያ የሚያሳውቃቸው ይመስለኛል ውጤቱን አስመልክቶ። ያው የሚሆነው ምንድን ነው የቴክኒካል ጉዳዮች ሲሟሉ የፖለቲካ ፓርቲዎች የስራ ክፍሉ ለቦርዱ ይልካል። ቦርዱ አይቶት የይዘ የሰጠፊት ይሰጥ ወይም ይሰጠፊት ይሰጥ ወይም ይሟላ ይላል ግን ብዙ ጊዜ የተኮምፕሊኬትድ ነገር ስለሌለው የተወሳሰበ ነገር ስለሌለው በጥቂት ቀናት ያው ያገኛሉ ብዬ ነው። ወይዘሪት ሶሊያና የቅድመ እውቅና ምስክር ወረቀት ፓርቲ ለመመስረት የሚያስችላቸውን እና በህጉ ላይ የተቀመጠውን መስፈርት ለማሟላት የሚያስፈልጋቸውን እንቅስቃሴ ለማድረግ ህጋዊ እውቅና እንደሚሰጣቸው ገልጸው ከዚህ ቅድመ ምዝገባ በኋላ አንድ ፓርቲ ክልላዊ ወይም አገራዊ ፓርቲ ሆኖ ለመመዝገብ ማሟላት ያለበትን መ ስፈርት አስረድተዋል። ፓርቲ ሆኖ መመዝገብ የሚችሉበት አዲሱ ወገ ላይ ከአንቀጽ ስልሳ አራት ጀምሮ አለ ያወቀት የፊርማዎቹ መስፈርት ለክልላዊ ፓርቲ አራት ሺ ለሀገራዊ ፓርቲ ኢኮኖሚ የሚያቋቁሙት አስር ሺ ፊርማዎቹ ማሰባሰብ ይኖርባቸዋል፣ በነዛ ፎርማቶች መሰረት። ከዛ በኋላ ደግሞ እሱን አሰባሰቢ ጨርሱ ጠቅላላ ጉባኤ ማድረግ ይኖርባቸዋል። ጠቅላላ ጉባኤውም እንደዚሁ የሚጠይቀው የሰው ቁጥር አለ። ጠቅላላ ጉባኤ ለሀገራዊ ፓርቲ አምስት መቶ ለክልላዊ ፓርቲ ሁለት መቶ ሀምሳ ተገኘ ተገዳላው ጉባኤ ላይ ተገኝተው ፕሮግራማቸው ማጸደቅ ይኖርባቸዋል። ፕሮግራም ይኖራቸዋል። ህገደንብ ይኖራቸዋል። ህገደንቡ ላይ ደግሞ በህጉ መሰረት ህገደንቡ ማካተት ያለበት የሚባሉ ዝርዝር ጉዳዮች አሉ። የፓርቲው አባላቱን እንዴት ነው ያስተዳድረው፣ ወጪ ገንዘቡን ስገናገር እንዴት ነው ያገኘው፣ ከተለያዩ አካላት ጋር ያለው ግንኙነት እንዴት ነው የሚሆነው፣ እጩዎች አመራረጥ እንዴት ይሆናል፣ ውስጥ ፓርቲ ዲሞክራሲ ሁለት የመሳሰሉትን ህገደንብ ላይ መካተት አለባቸው የሚባሉ የተወሰኑ ስታንዳርዶች ችኩል አሉ። ስለዚህ ከደንብ ሱ ማሟላት አለበት። የፖለቲካ ፕሮግራማቸውን ያጸድቃሉ። ጠቅላላ ጉባኤ ያደርጋሉ። ከዛ በተጨማሪ ደግሞ ያው ማሟላት ያለባቸው ፊርማ ደግሞ አሟልተው ይመጣሉ። አርማ ያስገባሉ። እነዚህ እነዚህ ታይተው በህጉ መሰረት የተሟሉ ናቸውን መቅረብ ያለበት የፊርማ ቁጥር ቀርቧል፣ አርማቸውን የሚገባ አስገብተዋል። ፕሮግራማቸው የሚለው ሪቪው ከተደረገ በኋላ ይህን ካየ በኋላ የስራ ክፍሉ ወደ ቦርዱ ለመጨረሻው እይታ ይልካል ማለት ነው። ስኖርዱ ቦርዱ ዘንድ ሰን ይሰጣል። ጊዜያዊ ሰብሳቢው እስክንድር ነጋ በበኩላቸው ፓርቲውን ለማስመዝገብ የሚያስፈልጉትን መስፈርቶች ሁሉ ለማሟላት ዝግጅት እየተደረገ መሆኑን ገልጸው የፓርቲውን ፕሮግራም እንዲሁም አስፈላጊውን ፊርማ የማሰባሰብ ስራ እየተሰራ መሆኑን ተናግረዋል። ጊዜ ከበቃቸው ከአምስት ክልል አስር ሺህ ፊርማ አሰባስበው አገራዊ፣ ጊዜ ካልበቃቸው ደግሞ አራት ሺህ ፊርማ አሰባስበው ክልላዊ ሆነው እንደሚመዘገቡ ይናገራሉ። እንግዲህ አሁን ጊዜ ካለን በአስር ሺ እናሰባስብ ና ሀገር አቀፍ አድርገ እናስመዝግበለን። ግን ጊዜ ከሌለ በክልል ደረጃ ለምርጫ ተሳትፎ ስንል በክልል ደረጃ እናስመዘግበው ና ግን በምርጫ ተሳትፏችን የሀገራዊ አማራጭ ሆነ ነው የምንመጣው። ማለትም የጥምረት አካል ሆነ ነው የምንመጣው። እቻችንን አይደለም ወደ ምርጫ መንገባው፣ ከሌሎች ድርጅቶች ጋር በመጣመር የሀገራዊ እንደ ቅንጅት ሀገር አቀፍ ደረጃ አማራጭ እንደነበሩ በሰባት አመት ምረት እኛም የተለያዩ ድርጅቶች ጥምረት ሆኖ ለኢህአደግ አማራጭ የሆነ ስብስብ ሆነን ነው የሚገባው እንጂ በአዲስ አበባ ደረጃ ብቻ አይደለም ተሳትፋቸው የሚገጠበው። ይህን የቅድመ እውቅና መጠየቂያ የ መቶ ሰዎች ፊርማ ለማሰባሰብ ዘጠና ሺ ብር የሆቴል ከከፈሉ በኋላ ከበላይ አካል በሚል ትእዛዝ ወደ አዳራሹ እንዳይገቡ በመከልከላቸው ከደጅ ሆነው ማሰባሰባቸውን የሚናገሩት ጊዜያዊ ሰብሳቢ ውስክንድርነጋ የሚቋቋመው ባልደራስ ለእውነተኛ ዴሞክራሲ ትግል የሚያደርገው በሰላማዊ መንገድ በመሆኑ ይህንኑ አካሄድ ይቀጥልበታል ብለዋል የምርጫ ቦርድ የኮሚኒኬሽን አማካሪዋ ወይዘሪት ሶሊያን አሽመልስ ስለ ቅድመ እውቅና የምስክር ወረቀቱ ጥቅም ሲያስረዱ ያው የጊዜ ሰርተፊ ጥቅሙ የተለያዩ እንቅስቃሴ የሚደረግበት ወቅት ሰርቲፊኬት ያላቸው ስለሆኑ ገደብ እንዳይኖር ፊልከላ እንዳይኖር የመሳሰለ ነገር ለማድረግ ይረዳል። ከበፊት በነበረው አሰራር ቦርዱ ፓርቲዎች እነዚህ ለመመክር ሲመጡ ደብዳቤ ነበር የሚጽፈው በሂደት ላይ እኛ ጋር ስለሆኑ እና በተለይ የሚባል ፓርቲ እያቋቋሙ ስለሆነ ድጋፍ ይደረግላቸው ብሎ ነበረ ነው የሚጽፈው። አሁን በአዲስ ወርዱ ግን የተለያዩ ደብዳቤዎች ስለ እያንዳንዱ ፓርቲ ከመጻፍ ይልቅ እራሳቸው ጊዜ እውቅና የተባለውን ነገር ይዘው ሶስት ወር ዋናው ጊዜያዊ ሰብሳቢው እስክንድር ስለ ፓርቲያቸው ፕሮግራም ተጠይቀው ከግራ ዘመን ፖለቲካ ወደ ቀኝ ዘመን ፖለቲካ ያደላ ፕሮግራም ይኖረናል ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። የኦሮሚያ ልማት ማኅበር ኦልማ በምስራቅ ወለጋ አካባቢዎች ከአንድ ግብረ ሰናይ ድርጅት ጋር በመሆን የሴቶች የንጽህና መጠበቂያ ድጋፍ ለተማሪዎች ማድረግ መጀመሩ ተሰምተዋል። ናኮር መልካ ዝርዝር ጉዳዩን ይነግረናል። የኦሮሚያ ልማት ማኅበር ኦልማ ምስራቅ ወለጋ አስተባባሪ አቶ ጋዲስ አፈቃዱ ከአንድ ግብረ ሰናይ ከሆነ ድርጅት ጋር በመሆን ድጋፉን በማድረግ ላይ እንደሚገኝ ተናግረዋል። በምስራቅ ወለጋ ጉቶ ጊዳ የሚገኙ ሁለት ሁለት የአንደኛ ደረጃ ትምህርት ቤት ውስጥ የሚማሩ እድሜያቸው ከ12 ዓመት በላይ የሆኑ ሴት ተማሪዎች ተጠቃሚ መሆናቸውን ተናግረዋል። አቶ ጋዲሳ፣ ይህንን ምንድን ነው ያደረግነው? አንድ የንጽህና መጠበቂያ ብለን አንድ ፓኬጅ አዘጋጅተናል። እሱም ሞዴስ የምንለው ሃይጂን ፓድ፣ ፋንት እና ሳሙና፣ እንዲሁም ደግሞ ይህንን አገልግሎት የሚያገኙበት አንድ ክላስ ከዛ ትምህርት ቤት ውስጥ አንድ ሰፓሬት የሆነ ክላስ ፕራይቬት የሆነ ክላስ አዘጋጅተናል ማለት ነው። ከትምህርት ቤቱ ጋር ተነጋግረን በዚሁ መሰረት ወደ ሀያ ፓክ አምስት መቶ ሀያ ስምንት የሚሆኑ የሀይጂን ፓዶችን ለአንድ ለመጀመሪያ ዙር ሰጥተናቸዋል። ሳሙና ወደ ሁለት መቶ አቅርበንላቸዋል እንዲሁም ፓንት አንደርዊር የምንለው ፓንት ደግሞ ወደ ሁለት መቶ አቅርበናል ማለት ነው። እና በዚሁ መሰረት እስካሁን ባለን ሪፖርት በየትምህርት ቤቱ መቶ የሚጠጉ ተማሪዎች ተጠቅመውበታል። ለወደፊቱም ደግሞ አሁን የተማርነው ነገር ምንድን ነው ታጥፎ ድጋሚ ማገልገል የሚችሉት ስላሉ በዛም ለመተካት እያሰብን ነው ያለ ነው እና ነገር ግን ይሄ ፕሮጀክት እንግዲህ ዘላቂ አይደለም ነገር አስተምሮ ነው የሚወጣው። ያንንም ለማስቀጠል ስራ እየሰራን ነው ማለት ነው። እዛ ላይ እንደ አንድ ጥሩ ነገር የወሰን ነው ምንድ ነው ወረዳው ይህንን ነገር እኮ እኛ እንችል ነበረ። በጀት ሲከፋፈል ለትምህርት ቤቶች የተወሰነ ብር በዚህ ረገድ ብንይዝላቸው ማስቀጠል እንችል ነበር የሚል ነገር ለሰን ትምህርት ወስዷል ማለት ነው። እና ይህን እንደ ጥሩ ስኬት ነው የምንወስደው። እንደ ኦሮሚያም ሆነ እንደ ሀገር የሴት ተማሪዎች ተሳትፎ ከአንደኛ ደረጃ በኋላ እየቀነሰ ከሚመጣበት ችግር አንዱ በወር አበባቸው ጊዜ ከትምህርት ቤት መቅረትና በዛው ማቋረጥ ነው። አስተዋባሪ አስተባባሪው ይህንን ድጋፍ እንዲሰጡ ካነሳሷቸው ምክንያቶች መካከልም አብራርተዋል። ለየት ያለ ኬዝ ስቴዲ ወይ ደግሞ አንድ ታሪክ አጋጥሞ ነበር ማለት ነው በደረግነው ጥናት ውስጥ እሱ ምንድን ነው። አንድ ተማሪ ትምህርት ላይ ያለች የወረበባ ይመጣባታል። እች ልጅ ሩጣ ለአስተማሪዋ ትነግራለች። አስተማሪዋም ምንድነው ያደረገችው ለራሷ ከነበራት ሞደስ አንዱን ትሰጣታለች ስሰጣት ግን ልጅቷ ፓንት ነበራት ይሄ በጣም አስደንጋጭ ነበረ እና ወዲያው እዛ አካባቢ ጨርቆችን ቆራርጦ ነው ያሰሩላት እና ይሄ በጣም ተቺንግ ታሪክ ብለን ነው የወሰነው እና አትሊስት ለኬዝ ኦፍ ኢመርጀንሲ የሚሆን ፓንት እዛ ትምህርት ቤት ውስጥ ቢቀመጥ እንደዚህ አይነት ለልጆችን ተጠቃሚ ያደርጋል ከሚለው ጥናት የተነሳ ነው ማለት ነው ተማሪዎቹ የገንዘብ ቁጠባ ባህልም እንዲዳብር እያደረግን ነው ያሉትን እንዲገልጻሉ። ቁጠባ ለትምህርት የሚል አንድ ፕሮግራም አካተናል ማለት ነው። እሱ ምንድን ነው? ከዝቅተኛ ቤተሰብ ደረጃ የመጡ ልጆችን ከትምህርት ኮሚቴው ከቤተሰብ ኮሚቴ ጋር ተወያይተን ለይተን ከነዚህ ሁለቱ ትምህርት ቤቶች ውስጥ መቶ ሃምሳ መቶ ሃምሳ በአጠቃላይ 300 ልጆችን ለይተን የቁጠባ ባህል እንዲያዳብሩ ቤተሰቦቻቸውን ጠርተን ከነሱ ጋር ተወያይተን ካላቸው ነገር ላይ እንዲቆጥቡ ቃል አስገብተናል። ወይ ደግሞ ለማስጀመር ለእያንዳንዱ ተማሪ 250 250 ብር ወጣቶች የሚል ልዩ ቁጠባ ኦሮሚያ ህብረት ስራ ባንክ ስላለው እዛ ላይ አፍስሰን ከፈትንላቸው። ወደፊቱ ደግሞ እንከታተላለን። ተከታትለን ይህንን ነገር ደግሞ በትምህርት ቢሮ በኩል ሌሎች ትምህርት ቤቶች ላይም በማበረታታት ይሄ ነገር ይስፋፋል የሚል እቅድ ይዘን ነው እየሰራ ነው ያለ ነው ማለት ነው። የወር አበባ ንጽህና መጠበቂያ ከተበረከተላቸውና የሚያገኙትን ገንዘብ በባንክ መቆጠብ ከጀመሩ የሉጎ አንደኛ ደረጃ ሴት ተማሪዎች መካከል ሁለቱም በስልክ አናግሬ ነበር። ጫልቱ ኪትላ እባላለሁ። እነ መምህር ትምህርት ነሽ እና መምህር ጋዲስ ያደረጉልን ድጋፍ አንደኛ፣ ሞዴስ ገዙልን፣ የውስጥ ሱሪ ገዙልን። የወር አበባችን በመጣ ጊዜ አፍረን ከትምህርት ቤት እንዳንቀር አድርገውናል። ሞዴስ የምንጠቀምበት ክፍል ለብቻ አዘጋጅተውልናል። ውሃና ሳሙናም እዛው ስላለ የወር አበባችን በመጣ ጊዜ ቶሎ ተጣጥበን ወደ ትምህርት ገበታችን ተመልሰን እንማራለን ማለት ነው። ይህንን እድል ስላገኘን በጣም ተደስተናል። ይህን እኮ ብዙ ሴት ተማሪዎች በሞዴስ እጦት ከትምህርት ቤት እየቀሩና ከትምህርታቸውም እየተስተጓጎሉ ይሆናል። ለእነሱም ለእኛ የተደረገው ቢደረግላቸው። ላለው ጋዲሴ ተስፋ እባላለሁ የስምንተኛ ክፍል ተማሪ ነኝ። ከዚህ በፊት የወር አበባችን ሲመጣ አፍረን ለሶስት ወይም ደግሞ አምስት ቀናት ከትምህርት ቤት ስንቀር ነበር። ይህም በውጤታችን ላይ ከፍተኛ ጉዳት ሲያመጣ ነበር። አሁን ግን ያለምንም ስጋት ትምህርታችንን መከታተል ጀምረናል። ቁጠባንም በተመለከተ ከዚህ ቀደም ቤተሰቦቻችን ጋር የምናስቀምጠውን ገንዘብ እናጠፋ ነበር። አሁን ግን በባንክ ስለሚቆጠብልን ከዚህ በኋላ ትምህርት ስንጨርስ ይጠቅመናል። ድጋፉ በሌሎች ትምህርት ቤቶች እንዲቀጥልና የሴት ተማሪዎች የትምህርት ተሳትፎ እንዲቀጥልና የገንዘብ እጥረትም በትምህርታቸውም ሆነ በኑሯቸው እንቅፋት እንዳይሆን ከባለድርሻ አካላት ጋር እንሰራለን ብለዋል። የውልማ ምስራቅ ወለጋ አስተባባሪ አቶ ጋዲስ አፈቃዱ ለአሜሪካ ድምፅ ናኮር መልካ ካምቦ አድማጮቻችን በማድመጥ ላይ የምትገኙት ጋቢና ኦኤን ነው። ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ ከተማ ነው እየተደመጠ የሚገኘው። ቃላብ ተወልደ መድህን ድንቅ የክራር መጫወት ተሰጥኦ ያለው ኤርትራ ውስጥ ብቅ ብቅ ካሉ አዳዲስ ሙዚቀኞች አንዱ ነው። ከአስመራው ዘጋቢያችን ብርሃነ በርሄ ጋር ባደረገው ቆይታ ሙያዊ ሕይወቱን ባጭሩ ያስቃኝናል። በልጅነቱ ክራር በመነካካት የጀመረውን የሙዚቃ ሕይወት እንደ ኤውሮፓውያን አቆጣጠር በ1997 የብሔራዊ አገልግሎቱን ለመፈጸም ሳዋ በመሄድ የክራር ችሎታውን በማሳደግ የመዝፈን አቅሙን ማወቅ እንደቻለ የተናገረው ድምፃዊ ቃለአብ በሀገር መከላከያ የሙዚቃ ባንድ ውስጥ የመግባት እድሉን በማግኘቱ በባንዱ በክራር ተጫዋችና በድምፃዊነት በመስራት ችሎታውን በማሳደግ አሁን ለደረሰበት ደረጃ ትልቅ አስተዋጽኦ እንደነበረው ተናግረዋል። ወጣት ድምፃዊ ቃል አብ አያይዞም እንደ አውሮፓውያን አቆጣጠር በ2002 የኤርትራ የነፃ ለህዝብ የመድረክ ሥራውን ማቅረብ እንደቻለ እና በ2010 የመጀመሪያ አልቡሙን እንዳሳተመ ተናግረዋል መጀመሪያ ጊዜ ግን ኣብቲ ክልተ ሽሕን ሰለስተን ክልተን ደበለ እዋናት ብደረጃ ግንባር ካሴት ክንሰርሕ ኢልና ህዝቢ ዓብ ተቐባልነት ገበረትን እንደ ኤውሮጳውያን ኣቆጣጠር ብሁለት ሽ ሶስት ከመከላከያ የሙዚቃ ባንድ ጋር በነበርኩበት ወቅት እቲ ምስጢር ፍቅርና የሚል ዘፈኔ ለመጀመሪያ ጊዜ ከህዝብ ጋር በማስተዋወቅ ዝናን ያስገኘልኝ ዘፈን ነው ከዛ በኋላ በተለያዩ ሀገራዊ በዓሎች ላይ በመሳተፍ ኢልናልኪ ስማ ንሕና የሚሉና ሌሎች በርካታ ነጠላ ዘፈኖችን ሰርቻለሁ። በ2910 ዓ ም ለመጀመሪያ ጊዜ አስር ዘፈኖችን የያዘ ግርማ ከተማ የተሰኘ አልቡም ሰርቻለሁ። አልቡሙ በአገር ውስጥና በውጪ ብዙ ተቀባይነትን ያስገኘልኝና አሁን ያለሁበት ደረጃ ላይ እንድደርስ ትልቅ በር ከፍቶ ልኛል። ብለዋል። ወጣት ድምፃዊ ቃልአብ ብዙ ክሊፖችን እንደሰራ ቁጥራቸውን ግን ማስታወስ እንደማይችል በመናገር እንደ ኤውሮጳውያን አቆጣጠር በ20045 ክሊፕ ብዙም ባልታወቀበትና ባልተጀመረበት ጊዜ ክሊፕ እንደሰራ ተናግረዋል። ሚስጢር ፍቅርና ብ ደረጃ ክሊፕ ዘይፍለጥ ከሎ ሽ ጀሚር እንደ ኤውሮጳውያን አቆጣጠር በ2004 ክሊፕ በማይታወቅበትና ባልተጀመረበት ጊዜ ሚስጢር ፍቅርና የሚል ዘፈኔ በክሊፕ ሰርቻለሁ። ከዛ በኋላ ለረጅም ዓመታት ታምሜ ስለነበር ከሙዚቃ ርቄ ነበር። ከበሽታ የካዘይ ማልሰይ የሚሉ ክሊፖችን ሰርቻለሁ። አሁንም ብዙ ስራዎችን እየሰራን ነው ብለዋል። የክሊፕ ስራዎች ላይ ብዙ ጥልቅ ዕውቀት ባይኖረውም የግጥም ሀሳቦችን የመፍጠር አቅም እንዳለውና የሚበዙ የክሊፕ ስራዎቹ መነሻ ሀሳቦች የራሱ እንደሆኑ ነው ወጣት ቀልአብ የሚናገረው። ወጣት ድምፃዊ ካንጎራጎረ በኋላ በክራር እንደሚሰራም ተናግረዋል። ወጣት ድምፃዊ ቃል አብቶ ወልደመድን እንደ ኤውሮጳውያን አቆጣጠር በ2018 ለመጀመሪያ ጊዜ በተዘጋጀውና ለሁለተኛ ጊዜ በ2019 በቀጠለው የሻሞት ሽልማት በክሊፕ ስራዎቹ ሁለት ጊዜ የዓመቱ ምርጥ ክሊፕ የሚል ሽልማቶችን እንዳገኘም ተናግረዋል። 1 ዝነበረ ዓወት ናይ ክንራኸብ ኢና ዝብል ደርፊ ነይሩ ኣብቲ ሻሞት ተዳልዩ ዝነበረ ሓሙሽተ ብልጫታት ኣርባዕተ እዩ ንዕና ኢና ወሲድና ነርና ክንራኸቢ ኢና የሚል በክሊፕ የተሰራ የተሰራ ዘፈኔ እንደ ኤውሮፓውያን አቆጣጠር በ2018 በተዘጋጀው የመጀመሪያ የሻሞት የሙዚቃ ሽልማት ተሸልሟል። ክሊፑ ሌሎች በአራት የተለያዩ ምድቦችም ሽልማቶችን አግኝቷል። በ2019ም ማልሰይ በሚል ክሊፕ ለሁለተኛ ጊዜ የሻሞት ሽልማት አግኝቻለሁ። ክሊፑ በአምስት የተለያዩ ምድቦችም ሽልማት አግኝቷል። የዚህ ሁሉ ሽልማት ዋነኛ ምስጢር ደግሞ ሁሉም በሥራ ላይ የተሳተፉ ሰዎች ያደረጉት ጥረት ውጤት ነው በዚህ አጋጣሚ ሁሉንም አመሰግናለሁ ብለዋል። ብዙ ወጣት አድናቂዎችና ተከታዮች ያሉት ወጣት ድምፃዊ ቃል አብቶ ወልደ መድኅን በቅርብ ጊዜ አዳዲስ የክሊፕ ሥራዎችን እንደሚለቅ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ቃላብ ቀሬ የሙያ ዘመኑ የተሳካ እንዲሆን እንመኛለን። እንደውም ይሄ ጥሩ አጋጣሚ ነው። ዳዊት ጽጌ በቅርቡ ያወጣው አንድ ዜማ አለ፣ ኤርትራ ውስጥ ታዋቂ የነበሩ ሙዚቀኞችን እያነሳሳ የሚያመሰግንበት። ለቃላብም ለአድማጮችም ሙዚቃው ተጋብዟል። አስመሪ ነው። And suffer me up as my አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። ከሰኞ ጀምሮ ደግሞ በፌስቡክ ገጻችን የቀጥታ ስርጭት የምንጀምር መሆኑን ለማሳወቅ እንወዳለን። ሀብታሙ ስዩም አብሬያችሁ ነበርኩ። ደናምሹ It i swear Radio Segala Amerika Ti. Radio segala Amerika, rumus